የወጣቶች ዓለም በየተጫዋቾች አርበኞች ቀሳውስት ጸሎተኞች ጫማ ሳማሪ አልቢኖ እኒህን በሐሳብም በድርጊትም በይዘትም ከጫፍ ጫፍ የተራራቁ ነገሮች ምን አንድ ቦታ ኮለኮላቸው ለሚል መልሱ አዲስ ፎቶ ፌስት ነው አዲስ አበባን ፎቶግራፍንና ፌስቲቫልን ያጣመረው የስያሜ በየሁለት ዓመቱ ብቅ ለሚል አውደ ርዕይ መለያነት የዋለ ነው የኢትዮጵያን መዲና መናሀር ያደረገው ዝግጅት ከመላው ዓለም የተውጣጡ ፎቶ አንሺዎች ስራቸውን የሚያሳዩበት ሁነኛ መድረክ ከሆነ ስድስት ዓመት አለፈ። ከአዲስ ፎቶ ፌስት ጀርባ የስመጥሩዋ ኢትዮጵያዊት ፎቶ አንሺ አይዳ ሙሉነ አሻራ ጉል ነው። ከጥንስሱ እስከ ምስረታው ብሎም አሁን እስከደረሰበት ደረጃ ድረስ ያስጓዘችው እርሷ ናት። ትውልዷ ኢትዮጵያ፣ እድገቷ የመን እና ካናዳ፣ ትምህርቷ ደግሞ በአሜሪካ የሆነው አይዳ በሙያዋ በርካታ ሀገራት ረግጣለች። ስራዎቿ በእውቅ ፌስቲቫሎችና ጋለሪዎች ከመቅረባቸውን ባሻገር ዓለም አቀፍ ሽልማቶች እንድታሸንፍ ምክንያት ሆኗታል። እውቅናዋ ባህር ቢሻገርም የመጣችበትን አህጉር የተወለደችበትን ቄ ያልረሳችም ለአፍሪካ ልዩ ቦታ የምትሰጠው አይዳ የፎቶን የማስተማር የማስተዋወቅና ሚዛናዊ ምልከታን የማሰራጨት ሚና ተመርኩዛ የአህጉሪቱን ደብዛዛና ና አሉታዊ ምስል ለመቀየር ለፍታለች። አዲስ ፎቶ ፌስትንና ተያያዥ ዝግጅቶችን የሚያሰናዳው ድርጅቷ እንኳ ደስታ ለአፍሪካ የሚል ትርጉም የያዘ መጠሪያ ነው ያለው። የዚህ ዓመት ዝግጅቱ አመሪቅ አለም አፍሪካንና አለምን በፎቶግራፍ ማስተሳሰር የሚል ነው። በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት የወጣቱ ቁጥር ከጠቅላላው ህዝብ ገሚሱን እንደመሸፈኑ የአይዳም ትኩረት በዚሁ የዕድሜ ክልል ባሉ ፎቶ አንሾች ላይ ያጠነጥናል። የምታዘጋጀው አውደ ርዕይም ሆነ በድርጅቱ አማካኝነት የምታመቻቻቸው ስልጠናዎችና እድሎች ህይወት ቀያሪ እንደሆኑ ከእርሷ ጋር የሰሩ ይመሰክራሉ። አነስተኛ ካሜራዎችና የጥበብ ፍቅርን ብቻ የሰነቁ ወጣት ኢትዮጵያውያን ፎቶአንሺዎች ለትርፍ ጊዜ መደሰቻ የጀመሩትን ወደ ሙያ እንዲያሳድጉት መንገድ አመላካች ሆናለች። የ26 ዓመቱ ዮናስ ታደሰ ለመጀመሪያ ጊዜ በአዲስ ፎቶ ፌስት የተሳተፈው ከሁለት ዓመት በፊት በነበረው ዝግጅት ላይ ነው። የግራፊክ ዲዛይን ባለሙያ የነበረው ዮናስ ፎቶ ማንሳት ሲጀምር ቀልቦ የተሳበው ወደ ፋሽኑ መንደር ነበር። በአውደ ርዕዩ ያቀረባቸው ፎቶዎች ከሚያተኩርበት ዘርፍ ወጣ ያሉና የሴተኛ አዳሪዎችን ህይወት የሚያሳዩ ነበሩ። በዝግጅቱ መሳተፉ በዓለም አቀፉ እውቅ የፋሽን መጽሔት ቮጋይን ውስጥ እንዲገባ እንዳደረገውና ወደ ጣሊያን የመሄድ እድል እንዳመጣለት ይናገራል ቮግ ታለንት የሚባል ዌብሳይት አላቸው ምንድነው ዌብሳይቱ ያው የተለያየ ሀገር ውስጥ ይሄዱ ታለንት ይመለምላሉ እና ያው በዛ ላይ አላቸው ዌብሳይት ስራዎችህን እዛ ላይ ፐብሊሽ ይደረጋሉ ኢንስታግራም ፔጃቸው ላይ ፖስት ያደረጉታል እና አሁንም ደግሞ እዛ ደግሞ የጠሩኝ የነበረው ወርክሾፕ ለመሳተፍ የመጀመሪያው የቮግ ፎቶ ፌስቲቫል ነበራቸው እዛ ፌስቲቫል ላይ ወርክሾፖች እንድሳተፍና እንዳይ ነበር የተጋበዝኩት። የነበረው ይኛው ድል እንዴት ያገኘሁት የአዲስ ፎቶፌስት ፋውንደር እና ቪዥነሪ አይዳ ሙሉነህ በእሷ በኩል ያገኘሁት አዲስ ፎቶፌስት ወይም ከእሷ ጋር የተዋወቅ ነው። ያው እኔ ፋሽን ላይ ሞር እንደምሰራ ስለምታ ከእነሱ ጋር ኮኔክት አደረገች። ተሳተፍን አንድ ፓናል ዲስከሽን ነበረ። ቮግ ታለንት እዚህ ሀገር መጥቶ ኢትዮጵያ መጥተው ያካሄዱት ከጣሊያን ኤምባሲ ጋር እሱ ላይ ፓናል ዲስከሽን ላይ ተሳተፍ የነበረ እና ከዛ በኋላ ያው ኮኔክሽኑ ተፈጠረ። ከዛ እዚህ ድል ላይ ደረሱ ማለት ነው። የፎቶ ጋዜጠኛ የሆነው ሙልጌታ አየንም እንደ ዮናስ ሁሉ ባውደ ርዕዩ ከተሳተፈ በኋላ ወደ ሌሎች አገሮች የመጓዝ እድል ገጥሞታል። የፎቶ ጥበብ ይመስጠው የነበረው ሙልጌታ ስለ ሙያው ቀረብ ብሎ ለመረዳት የቻለው ሰፈር ውስጥ ያለ ፎቶ ቤት ውስጥ በመላላክ ነበር። በ22 ዓመቱ ኮሌጅ ተማሪ እያለ የክረምት እረፍቱን ለፎቶ ቤቱና ለመሠረታዊ የፎቶ ትምህርት ከፋፍሎ ተጠቅሞበታል። የፎቶግራፍ ጥበብ በከፍተኛ ትምህርት ደረጃ ለመሰጠቱ የሙያው ፍቅር ላላቸው ለእንደርሱ አይነቶቹ ወጣቶች ጉዳት እንደሆነ የሚናገረው ሙልጌታ አዲስ ፎቶ ፌስትና የአይዳ ሙልን አስተዋጽኦ በትንሹም ቢሆን በዚህ በኩል ያለውን ክፍተት ደፍኗል ብሎ ያምናል። ይሄ በቃ አይንህን የምትገልጽበት ነው። ብዙ የሌሎቹ አለም የፎቶግራፊ ኢንዱስትሪ እንደዚሁም ከፕሮፌሽናል የሆኑ ፎቶግራፈሮች ጋር የመገናኘት ቻንስን የሚያሰፋልህና ፎቶግራፊን እንደ አርት ብዙ ብዙ አንደርስታንዲንግ እንዲኖርህ የሚያደርግልህ ነው። ትልቅ ፎቶግራፈሮች ከሳውዝ አፍሪካን ከአሜሪካን፣ ምናሁን የመጡ ትልቅ ፎቶግራፈሮች ስራህን ታሳያለህ ለነሱ ፐርስፔክቲቭህን ወዴት ናሄድ ማተኮር እንዳለብህ ምናምን ትልቅ ትምህርት የወሰድኩበት ነው። እንደውም በትዌኒ ትዌልቭ ላይ እንደውም ስፔን የመሄድ አጋጣሚ ነበረኝ። በዚህ በአዲስ ፎቶ ፌስ የተመረጠና ወደ አምስት የምንሆኑ ፎቶግራፈሮች ነው ወደዛ ከተለያዩ አፍሪካ ሀገሮች እና በእኛ ፐርስፔክቲቭ ምን ይመስላል የሚለውን ነገር ለማየት ነበረ በጣም በጣም ኢንትረስቲንግ የሆኑ ሚዚየሞችን የመጎብኘት የፎቶግራፈሮችን የማግኘት እድል ነበረ እና እዛ ብዙ ትኖች ነው ያሉት አዲስ ፎቶ ፌስት በጣም በጣም በጣም በጣም ትልቅ ኦፖርቹኒቲ ነው ለወጣቶች የሚሰጠው ባለፉት ተከታታይ ሶስት አውደሬዎች ስራዎቹን ያቀረበው ሙሉጌታ ከፎቶ ጋዜጠኝነቱ ስራው ጎን የአዲስ አበባን የወቅቱን ሁለንተናዊ መልክ ለታሪክ የማስቀመጥ እንቅስቃሴ ውስጥም ተሳታፊ ነው እየፈረሰች የምትገነባ ከተማ የሚል ቅጽል የተሰጣት አዲስ አበባ እንኳን አይደለም ለባዳ ለነዋሪዎቿም ግራ አጋቢ የምትሆንበት ጊዜ አለ። ይህንን ፈጣን ለውጥ በካሜራ እየተከታተሉ ለታሪክ ማሸጋገር ሙልጌታን የመሰሉ ወጣቶች ስራዬ ብለው ተያይዘውታል። አይዳ ይህን የወጣቶቹን ጥረት በድርጅቱ አማካኝነት ተደግፋለች። ፎቶን ለታሪክ ሰነድነት የማስቀመጥ ስራ በተቀያያሪው የአዲስ አበባ ገጽታ ላይ ብቻ የተወሰነ አይደለም። በነዋሪዎቿና በተወሰኑ የማህበረሰብ ክፍሎች ዘንድ ላይ አተኩረውም የሚሰሩ አሉ። ከእነዚህ መካከል አንዱ የ21 ዓመቱ አሮን ስሜነ ነው። በመጪው ሐሙስ ታኅሳስ ስድስት በሚከፈተው የዚህ ዓመቱ አውደ ርዕይ ላይ ለመጀመሪያ ጊዜ የሚሳተፈው አሮን ከሚያቀርባቸው ሥራዎቹ መካከል በታሪክ ስነዳ መልክ ያነሳቸው እንደሚገኙበት ይናገራል። የመጀመሪያው ሸራተን ላይ የሚታየው በአርበኞች ላይ የሰራውት የፎቶ ሲሪየስ ነው። ይህም የፎቶ ሲሪየስ ለልፉት ሁለት ዓመታት ስሰራበት የቆየውት ነው። የመጀመሪያው የሰራውት ሲሪየስ ነበረ። ከዚህ በፊትም በኒውዮርክ፣ ለንደን፣ ሳውዝ አፍሪካ እና ባማኮ ታይቷል። ይሄኛው አዲስ አበባ ስታይ የመጀመሪያው ነው የሚሆነው ማለት ነው። መነሻ የሆነኝ ሀሳብ የነበረው አያቴ ለረጅም ጊዜ የኃይለሥላሴ ወታደር ነበረ እና የክቡር ዘበኛ ነበረ እና ሁሌ ይነግራኝ ነበር እንደዚህም ታሪኮች ስለዚህ ላይክ ሁሌም የማስበው የነበረው የእሱን ታሪኮች እኔ አውቃቸዋለሁ ነገር ግን ማንም ያውቃቸው የለም ከኛ ቤተሰብ ውጭና ልክ እንደሱ አይነት ደግሞ በእርግጠኝነት ሌሎችም ይኖራሉ ብዬ አጣም ነበር እና በዛም የአርበኞች ማህበር ሄጄ ያገኘኋቸው ይሄ የአድዋ ድል ስነስርዓት በማስታወሻ ፕሮግራም ላይ እና የአርበኞች ቀን ፕሮግራም ላይ በመሄድ እነዚህን ሰዎች ኢንተርቪው አጭር ኢንተርቪው እያደረግኩኝ በተጨማሪም ፎቷቸውን እያነሳሁ በቻልኩት መጠን እነዚህን ሰዎች ዶክመንት ለማድረግ ሞክሬያለሁ ማለት ነው የእንደዚህ አይነት ፎቶዎቹ ዋጋና ጥቅም ይበልጥ እየጎላ የሚመጣው ከረጅም ጊዜ በኋላ እንደሆነ ወጣቱ ፎቶ አንሺ ያስረዳል። ያገኛቸው አርበኞች ከ82 እስከ 95 ዓመት አማካይ ዕድሜ ላይ እንደነበሩ የሚናገረው አሮን ከእነርሱ ውስጥ ብዙዎቹ ባለፈው ሁለት ዓመት ውስጥ በሞት እንደተለዩ ይናገራል። ከጊዜ ጋር እሽቅድምድም የገባው አሮን ከአዲስ አበባ ውጭ ያሉ መሰል አርበኞችን ታሪክና ማንነት ማስቀረት ባለመቻሉ ይቆጨዋል። ብዙም ትኩረት አልተሰጠውም ብሎ ለሚያምነው የወቅቱ የኢትዮጵያ ሙዚቃ ታሪክ ራሱን በኃላፊነት ሾሞ የዘመኑን ሙዚቀኞችና ዝግጅታቸውን በካሜራው እያስቀረ ይገኛል። የዚህ ስራ ውጤት የሆኑትና ኢትዮ ክለርስ የተሰኘውን የባህል ቡድን ጭፈራዎች የሚያሳዩ ፎቶዎች በዚህኛው አውደር ይቀርባሉ። ላለፉት አራት ዓመታት ፎቶ ሲያነሳ የቆየው አሮን የሙሉ ጊዜ ፎቶ አንሺ የሆነው አይዳን ከተዋወቀና በአዲስ ፎቶ ፌስት በበጎ ፈቃደኝነት ከተሳተፈ በኋላ እንደሆነ ይናገራል። ከአውደሪው ጎን ለጎን የሚሰጠው የፎቶ አውደ ጥናትና ከውቅ ባለሙያዎች ጋር የሚደረገው ውይይት ለሙያቸው ትልቅ እገዛ እንደሆነ ወጣቶቹ ይናገራሉ። አዲስ ፎቶ ፌስትን ፈርቀዳጅና በር ከፋች ሲሉ ያሞግሱታል። በአውደሪው ላይ የሚሳተፉ ፎቶ አንሺዎች ብዛትና የመጡበትን ሀገር ለተመለከተ በእርግጥም ወጣቶቹ የሚመሰክሩትን እውነታነት ይረዳል። እስከ ታህሳስ 11 ለተመልካች ክፍት ሆነው በሚቆየው በዚህ ዓመት አውደሪ ላይ ከ40 ሀገራት የተውጣጡ 126 ፎቶ አንሺዎች ይሳተፋሉ። የዚህን ዓመት ዝግጅት ከሌሎቹ ጊዜ ለየት የሚያደርገው ተሳታፊዎቹ የተመረጡት ለሁሉም ሰው ክፍት በተደረገ ጥሪ አማካኝነት መሆኑ ነው። በመራጭ ባለሙያዎች ግምገማ የተሻለ ፎቶዎች ያቀረቡ ስራዎቻቸው እንዲያልፉ ተደርጓል። ይህም የኢትዮጵያውያን ተሳታፊዎች ቁጥር ከቀደሞ ጊዜ በላቀ እንዲጨምር ምክንያት ሆኗል። ከዚህ በፊት በነበሩ አውደ ርዕዮች ኢትዮጵያውያን ፎቶ አንሺዎች ከሌሎች የአፍሪካ ሀገር ባለሙያዎች ጋር ተቀላቅለው ስራዎቻቸውን እንዲያቀርቡ ይደረግ የነበረ ሲሆን በዚህ ዓመት ግን ለብቻቸው ፎቶዎቻቸውን የሚያሳዩበት መድረክ ተዘጋጅቶላቸዋል። የዚህን ዓመት ዝግጅት ለየት የሚያደርገው ሌላ ጉዳይ ለምርጥ ፎቶዎች የሚሰጠው ሽልማት ነው። ፎቶዎቻቸውን ለውድድር የሚያቀርቡ በዳኞች ተመዝነው የካኖን ካሜራና የማተሚያ ማሽኖች ሽልማት ይበረከትላቸዋል። የካኖን ካሜራዎች አምራች ድርጅት ለምርቱ ተጠቃሚዎች ያዘጋጀው ድልም አለ። ይህ እድል ማንኛውም ካኖን ካሜራ ያለው ሰው ካሜራውን ወደ ቦታው ወስዶ ማስመርመር የሚችልበት ነው። ፎቶዎቹ ከሚታይባቸው ቦታዎች በአንዱ በሆነው የካሳንቺሱ ፍንደቃ የምሽት ክበብ ደግሞ የሙዚቃ ዝግጅት በተጨማሪነት ይኖራል። የአውደ ርዕዩ የተለያዩ ዝግጅቶች ከፈንደቃ ሌላ በሸራተን አዲስና ማሪዮት ኤግዚኪቲቭ አፓርትመንት ሆቴሎች በዲኖ እና ሌላ የስዕል ጋለሪዎች እንደዚሁም በጣሊያን ባህል ማዕከል ይካሄዳሉ። ወጣቶችም ሆነ ሌሎች ተመልካቾች ይህን መሰል የፎቶ አውደ ርዕይ ቢመለከቱ ብዙ እንደሚያተርፉ ባለሙያዎቹ ይገልጻሉ። ዮናስ ተመልካቾችን በሁለት ይከፍላቸዋል። እንግዲህ ሁለት አይነት ተመልካች ነው የሚኖረን። አንደኛው በዚህ ጉዳይ ላይ ኢንትረስቲድ የሆነ ነው። ፎቶ ማየት የሚፈልግ ሰው ነው። ለፎቶ ፍቅር ያለው ነው። እሱን ተመልካች ለምንድን ነው የሚመጣው ቢሎም አይጠይቅም፣ ግን ቢጠይቅም፣ ያው ብዙ ነገር ትማ ለሚማርበት የአርት አፍቃሪ ነው። ማወቅ ላይ የሚፈልገው ደግሞ አዲስ ፎቶ ፌስት ላይ መቶ ሰላሳ አራት ፎቶግራፈሮች ከተለያዩ አርባ ሀገሮች ላይ ያላቸውን እይታ የሶሻል ነገር፣ ኢኮኖሚ፣ ካልቸር፣ ሚውዚክ ሁሉንም ነገር የሚያሳይ ነገር ነው እና ይህን ነገር ኤክስፒሪየንስ ማድረግ ለፐርሰናል ዲቨሎፕመንት ራሱ ለአይምሮ ለውጥ ራሱ ትልቅ ትምህርት ነው ብዬ ነው የማምነው። ሙልጌታም በዚህ ይስማማል። ፎቶግራፊ መጥቶ ቢያዩ ለውጦችን፣ ፐርስፔክቲቮችን የራስህን ራስህን ዘና የምታደርግበት አርት ስታይ ሪፍሬሽ ታደርጋለህ። ነገሮችን የምታይባቸውን መንገድ ይቀይርልሃል። በተለይ አዲስ አበባ ስትኖር ብዙ እንደዚህ አይነት ነገሮች የሉም። ኤግዚቢሽኖች፣ ኮንሰርቶች ምናምን ብዙ አማራጭ የሉበት መተህ እዛ የተለያዩ ሰዎችን እይታዎችን ታይበታለህ። ትልልቅ ሰዎች ይመጣሉ። በተለይ በአርት ደግሞ ያሉ ልጆች ቢመጡ ለኔትወርኪንግ በጣም በጣም አሪፍ ነው። በዚህ ጊዜ እነዚህን ሰዎች ሌላ ቦታ ላግኛቸው እንኳን ብትል ለማታገኛቸው ሰዎች ናቸው። አሁን ፕሮፌሽናል ሰዎች እዚህ መጥተው እንትን የሚሉት እና በጣም ትልቅ ኦፖርቹኒቲ ነው፣ እያስባለ ወጣቶቹ ፎቶ አንሺዎች የጠቃቀሷቸውን አይቶ ለመመስከር በጣት የሚቆጠሩ ቀናት ብቻ ቀርተዋል። አፍሪካን ከአለም ጋር ለማስተሳሰር የሚያል ማውደሪ ኢትዮጵያውያንን ከፎቶ ጥበብ ጋር የሚያስተሳሰር እንዲሆን የብዙዎች ምኞት ነው። የዛሬው ዝግጅታችን በዚሁ ተጠናቋል። ተስፋ ለመወልደየስ ነኝ። መልካም ሳምንት